ማህደረ ዜና። ብሪታንያዊ ጄኔራል ሰር ሉዊስ ፔሊ በ1868 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ወደ ፋርስ ባህረ ሰላጤ የቀዘፉት በሀገራቸው መርከቦች ላይ የሚደርሰውን ዘረፋና ጥቃት የአካባቢው ገዢዎች እንዲያስቆሙ ለማስጠንቀቅ ነበረ። ጀኔራሉ የዛሬዎቹን የቀጠር የባህሬንና የአቡዳቢ ገዢዎችን አነጋግረው የገዢዎቹን ጠብ አቀጣጥለው ለታላቅ ቅኝ ገዢ ሀገራቸው ትናንሽ ቅኝ ተገዢዎችን አትርፈው ተመለሱ። በ145ኛ ዓመቱ ዘንድሮም ወደ ሪያድ የተጓዙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከጉዟቸው ዓላማ ዋነኛው ሪያድ የሰበሰቧቸውን የሙስሊም ሀገራት መሪዎችን በሙስሊሚቱ ኢራን ላይ ለማሳደም ነበረ። ትራምፕ ዋሽንግተን በደረሱ በሳምንቱም ባንድ ያደሙ አንድ የመሰሉት አረቦች ውጊያ ቀረሽ ጠብ ገጠሙ። ታሪካዊ የታቀደ እንበል ወይስ አጋጣሚ? ላፍታም አብረን እንጠይቅ። በ2009 ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አፈትልኮ የወጣ አንድ ምስጢራዊ ሰነድ የአኒዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን የአልቃይዳ የታሊባን የኤልኢቲ እና የሌሎች አሸባሪዎች የገንዘብ ምንጭ ሳውዲ አረቢያ በመሆኗ ብዙ መሰራት አለበት ማለታቸውን ያጋልጣል። የወይዘሮ ሂላሪ የምርጫ ዘመቻም ሆነ የባለቤታቸው የቢል ክሊንተን ድርጅት ወይም ፋውንዴሽን ትልቅ የገንዘብ ምንጭ ያው ሳውዲ አረቢያዎች ናቸው። ወይዘሮ ክሊንተንን የተኩት ውጭ ጉዳይ ሚኒስትር ጆን ኬሪ ባንጻሩ ቀጠሮች፣ ሰኞ ሐማስን ረድተው ማክሰኞ ከእናንተ ጋር ነን ሊሉን አይገባም ብለው ነበረ። ካለፈው ሳምንት ጀምሮ ከሪያድ ካይሮ፣ ከማናማ፣ አቡዳቢ የሚሰማው ፕሮፓጋንዳ ግን እንደ ክሊንተን ሳውዲ አረቢያ ላይ ሳይሆን እንደ ኬሪ ቀጠርን በአሸባሪነት የሚወነጅል ያስቀጣና ለሌላ ቅጣት የሚያዝት ነው። እርግጥ ነው የሪያድ ዶሃም፣ የአቡዳቢ ዶሃ፣ የማናማ ዶሃ ጠብ፣ ግጭት፣ ውዝግብ አሁን አዲስ አይደለም። የምዕራቦችን በተለይም የዋሽንግተኖችን ፈገግታ ለማግኘት ህዝባቸውን እየረገጡ ነዳጅ ዘይት እየዛቁ ለምዕራቦች ዶላር ለመዘርገፍ ሲሽቀዳደሙ እርስ በርስ መላተም ከጀመሩበት ከሺ ዘጠኝ መቶ ሰባዎቹ ወዲህ ግን የንግድ ጉዳይ አጥኚ አሊሰን ውድ እንደሚሉት የሰሞኑ ጠንካራው ነው። እንዲህ አይነት ነገር ሲከሰት የአሁኑ የመጀመሪያ ነው። የንግድ ተቋማት በአሁኑ ጠብ ምን ያህል እንደተጎዱ እያጤኑ ነው። በረራ ላይ ከፍተኛ ተጽዕኖ አሳድሯል። የመርከብ ጉዞም በተለይ የወደብ ስራና አገልግሎትም ተጓድሏል። ይህ ግልጽ ነው። ዶሃ በሚገኙና ከዶሃ ጋር የንግድ ግንኙነት ባላቸው በሌሎች የንግድ መስኮች ላይ ያደረሰውን ተጽዕኖ በቅርብ እየተከታተልን ነው። ጂሲሲ ወይም ሳውዲ አረቢያና ባህሬን የሚያደርጉትን የኡመያዎች ስሮ መንግስት ከመካከለኛው ምስራቅ እስከ ሰሜን አፍሪቃ የተዘረጋውን ሰፊ ግዛት በሚገዛበት በሰባተኛው መቶ ክፍለ ዘመን ከፈረስና ግመል ማርቢያነት ባለፍ እንደ ግዛት የሚቆጥራት አልነበረም። የሙስሊሞቹ ኸሊፋት ማዕከላዊ አገዛዝ እየደከመ የየ አካባቢው የጎሳ መሪዎች ስልጣን እየጠነከረ ሲመጣ ያቺ ትንሽ ልሳነ ምድር የአልማዝ ማውጫ መሸጫና የሸቀጥ መተላለፊያነቷ እየጎላ የአካባቢው ጠንካሮችን ቀልብም እየሳበች መጣች። ቀጠር በ1788 ዘውድ የደፉት የዛሬዋ ሳዑዲ አረቢያ ንጉሥ ሳዑድ ኢብን አብዱልአዚዝ ከኩዌት ለፈለሱት ኡታብ ለተሰኘው ነገድ ገዢዎች ወይም ለኸሊፋ ቤተሰቦች የቀጠርም የባህሬንም ገዢ መሆናቸውን ፈቀዱ። ከ30 ዓመታት በኋላ ግን የኦስማን ቱርኮችን ጠንካራ የገዥነት አጥር ሰብረው ለመግባት ሲያደቡ ሲሞክሩ ሲያሰሉ የነበሩት የብሪታንያ ቅኝ ገዢዎች የመጀመሪያውን ጠንካራ ሙከራ አደረጉ በብሪታንያ መርከቦች ላይ አደጋ ተጥሏል በሚል ሰበብ የብሪታንያ ባህር ኃይል ዶሃን አወደማት የኸሊፋ ቤተሰብም ቀጠር ላይ ተክሎት የነበረው አንድ እግሩ ተቆርጦ ማናማ ላይ ብቻ ቀረ። መሐመድ ቢን ታኒ ቢን መሐመድ አሳሚር የእንግሊዝ ጦር የከመረውን ትቢያ አራክፈው የመጀመሪያውን የአታኒ ስርወ መንግስት መሰረቱ። ሺ 825 ነበረ። የብሪታንያ ቦምብ ሳዑዲ አረቢያ፣ ቀጠርና ባህሬንን ሶስት ሀገራት አደረገ። ይሁን እንጂ ከ1825 ጀምሮ የተፈራረቁት የስዑድ የከሊፋ መሆኑ የሳኒ ስሮ መንግስታት ሲሻቸው እንደ ጥብቅ ወዳጅ እየተፈቃቀሩ፣ ሲላቸው እንደ ጠላት እየተሻኮቱም ዘመን ከመቁጠር ባለፍ የህዝባቸውን ግንኙነት ድንበራቸውን፣ የፖለቲካ መርሃቸውን በተመለከተ ለአንድነትም ለልዩነታቸውም ደርዝ አብጅተውለት አያውቁም። በመጀመሪያው የዓለም ጦርነት ተሸንፈው የገዥነቱን ስልጣን በብሪታንያዎች የተቀሙት ቱርኮችም ሆኑ ብሪታንያዎች ራሳቸው ጠቡ ሲከር ረገብ፣ ወዳጅነቱ ሲጠብቅ ላላ በማድረግ ያገዛዝ ስልት እስከ 1970ዎቹ መጀመሪያ ድረስ ዘለቁ። በ1971 ቀጠር ከብሪታንያ ቅኝ አገዛዝ ነፃ እንደወጣች የሀገርነት እውቅና ቀድማ ያሰጠቻት ሳዑዲ አረቢያ ነበረች። የቀጠርና የሳውዲ አረቢያ ድንበር ግን እስከ ዛሬ ድረስ በሕግ አልተከለለም። እነዚህ ሁለት ሀገራት አንዷ ትልቅ ሀገር ናት፣ አንዷ አነስ ትላለች። እንደ አጋጣሚ ሆነው ሁለቱም በጣም የተሳሰሩ ንጉሳዊ ቤተሰቦችም ጭምር ዝምድና ያላቸው፣ ሁለቱም የወሃቢ ተከታዮች፣ ሁለቱም የዚህ የዋሃቢን መሰረተ የሚባለው የመሐመድ አብዱል ወሃብ ዝር ያለን ባዮች ናቸው የፖለቲካ ተንታኝ ዩሱፍ ያሲን ቀጠር ነፃ እንደወጣች ከባህሬን ጋር የገጠመችው የደሴቶች ይገባኛል ጠብ የተዘጋው በ2001 ዓለም አቀፍ ፍርድ ቤት ባሳለፈው ብይን ነበረ በጣም ትንሽ አገር ናት አንጡራ ዜጋዋ 400 ሺ አይደርስም የጋዝና የነዳጅ ሀብቷ ግን ከምትሸከመው በላይ ነው ትንሽ ደካማነቷን በሀብቷ ጉልበት ለማካካስ ለአካባቢውም ለአውሮጳ አሜሪካ ሀያላንም ገንዘቧን ትረጫለች። ትንሽ ጎረቤታቸው በየአካባቢው በሚለኮሰው ጦርነትም በየስፍራው በሚደረገው ድርድርም በየዘመኑ በሚፈበረከው ቴክኖሎጂም በየመስኩ በሚያከብር በሚያነስረው ንግድም አለሁ አለሁ ማለቷም በተለይ ለሪያድ ገዢዎች እንደመቅበጥበጥ ነው የሚታየው። አሚር ኸሊፋ ቢን ሐማድ አሳኒ የሪያድ ገዥዎች ቁጣ ጠጠር ሲል ሩጫቸውን ገታ፣ ቁጣው ረገብ ሲል ፍጥነታቸውን ጨመር እያደረጉ መግዛቱ የተሳካላቸው መስሎ ነበረ። አባታቸውን ከስልጣን አስወግደው ዘውዱን የጫኑት ሐማድ ቢን ኸሊፋ አሳኒ ግን ለሪያዶች ተግሳጽ የሚመለሱ አይነት አልሆኑም። ሪያዶች በ1996 ሐማድን ከሥልጣን አስወግደው አባታቸውን፣ በ2005 ደግሞ ያጎታቸውን ልጅ ለማንገስ ሁለቴ የመፈንቅለ መንግስት ሙከራ አድርገው ነበረ። የአሁኑ አሚር አያት ተገልብጦ አዲሱ ስርዓት የመጣበት ሁኔታ አለ። ከዛ የአረቡ ስፕሪንግ የተባለው በየቦታው የተነሳው መነሳሳት ላይ የነበራቸው ሚና እና ከሁሉ በላይ ግን የሰዑዲ አረቢያ ንጉሳዊ ቤተሰብ ወይም ኤሊቶች በእነዚህ በጋልፍ ከናናሽ ሀገሮች ላይ ያላቸው ሞግዚታዊ ይገባኛል ነው። አሚር ሐማድ በ2013 በፈቃዳቸው ስልጣን ሲለቁ ያነገሷቸው የልጃቸው ታሚም ቢን ሐማድ አልታኒ መርህም የአባቱ ልጅ የሚያሰኝ አይነት ሳይሆን አልቀረም። በ2014 ሳዑድ አረቢያና ተከታዮቿ ያኔውን የ34 ዓመት ወጣት አሚር ለማስደንገጥ ከቀጠር ጋር ዲፕሎማሲያዊ ግንኙነታቸውን አቋርጠው ነበረ። የሳዑድ አረቢያ የባህሬንና የተባበሩት አረብ ኤሚሬቶች እርምጃውን የወሰዱት ቀጠር የተባበሩት አረብ ኤሚሬቶች ነገስታትን የሚቃወመውን የሙስሊም ወንድማማቾች ማኅበርን ትደግፋለች በሚል ነበረ። በግብፅ ሕዝብ ተመርጦ ስልጣን ይዞ የነበረው ሙስሊማዊ ወንድማማቾች በመፈንቅለ መንግስት ስልጣን ለያዙት ለግብፅ የጦር ጀኔራልም፣ በውርስ ዙፋን ላይ ለተቀመጡት ለሪያድ፣ ለማናማና፣ ለአቡዳቢ ነገስታትም አሸባሪ ማህበር ነው። ለፍልስጤም ነፃነት የሚዋጋው ሐማስ ወይም የሊባኖሱ ደፈጣ ተዋጊ ቡድን ሒዝቡላህ፣ ሁለቱን የምትረዳው ኢራንም ለሪያድ ለማናማ ለአቡዳቢ ገዢዎችም፣ ለቴል አቪቭ ለዋሽንግተን ብራስልስ መንግስታትም ልክ እንደ አልቃይዳ ልክ እንደ እስላማዊ መንግስት ሁሉ አሸባሪዎች ናቸው። ከአሁኑ ውንጀላ ዋናው የሳውዲ አረቢያ ውጭ ጉዳይ ሚኒስትር አድል አልጀባር በቀደም እንዳሉት ቀጠር ከነዚህ ቡድናትና ከኢራን ጋር ትተባበራለች መባሉ ነው። እኛና ሌሎች በርካታ መንግስታት በቀጠር ላይ እርምጃ የምንወስድበትን ምክንያት እዚህ ለሚገኙ ባልደረቦች እገልጻለሁ። ቀጠር ለአሸባሪ ድርጅቶች የምትሰጠውን ድጋፍ እንድታቋርጥ ያቀረብነው ጥያቄን ተቀብላ ዳግም ጎረቤታችንና ሸሪካችን ልትሆን ነው። ባህሬንና የተባበሩት አረብ ኤምሬቶች እንደ ሳውዲ አረቢያ ሁሉ ከትንሽ ጎረቤታቸው ጋር በይደር የያዙት ጠብ አላቸው። ወታደራዊ መለያቸውን በሱፍ ክራቫት የቀየሩት ጄኔራል አልሲሲ ሚሊዮነ ሚሊዮናት ዶላር ከሚቆርጡላቸው ከሪያዶች ቃል ሊወጡ በእርግጥ አይችሉም። በሳዑዲ አረቢያ ቦምፕ ሚሳኤል ሀገራቸውን የሚያስጠፉት እርሰ ከተማ እንኳን የሌላቸው አብድረቦ መንሱር ሃዲ ከሪያዶች ፍላጎት ሌላ ሌላ ምን ማለት ማድረግ ይችላሉ። አረቦቹም አረቢቱ ሀገር ላይ ሲያድሙ ሁለት የአካባቢው ሀገራት ለቀጠር አለሁ ያሉ መስለዋል። ያው በዚች ሀገር ላይ ማዕቀብ ተጥለዋል። በአየር በባህር በምን በምን ተብሎ እንግዲህ እንድትገለል የተደረገው። ከዚህ መገለለዋ ሁኔታ የደረሱላት ሁለት የአካባቢ ሀገራት አሉ። ቱርክና ኢራን ናቸው። ቱርክና ኢራን ደግሞ ብዙዎቻችን እንደምናውቀው እዛ አካባቢ ከፍተኛ የሆነ ተጽዕኖ ፈጣሪ የሆኑ ከአረቦቹ ጋር የቆየ ታሪካዊ ትስስርም ቁርቁስም ያላቸው የኩዌቱ አሚር ሼክ ሳባህ አልአሕመድ አልሳባህ ጠቦን ለማርከብ ሽምግልና ገብተዋል። ከኢትዮጵያ እስከ ሶማሊያ ከሱዳን እስከ ማሊ ያሉ የአፍሪቃ መንግስታት የኩዌትን ጥረት እንደሚደግፉ ቃል ገብተዋል። ከአውሮጳ ሀያላን ፈረንሳይ፣ ጀርመን እና ሩሲያ ጠቡ በድርድር እንዲፈታ ጠበኞችን እየመከሩ ነው። የጠበኞቹ ቱጃር ሀገራት እኩል ወዳጅ፣ እኩል አስታጣቂ፣ እኩል መሳሪያ ሻጭ፣ እኩል ደጋፊ ሀገር ዩናይትድ ስቴትስ ግን አቋሟ አቶ የሶፊያሲን እንደሚሉት ግራቀኝ የሚረግጥ አንዳንዴም የሚጣረስ ነው። ለመታዘብም ለመተንበይም አስቸጋሪ የሆነ ሁኔታ ነው። አሜሪካ ውስጥ ያለው የአሜሪካ የውጭ ጉዳይ ሚኒስትሩና የመከላከያ ሚኒስትር የሚያወጣውና የሚያወራው ነገርና በዋይት ሀውስ ያለው የትራምፕ አስተዳደር የሚያወራው የተለያየ ነገር እየሆነ ስላስቸገረ ነው። እዛ መሄዱ ብቻ ሳይሆን ይሄ ሰውዬ በዛ በሚልካቸው ትዊቶች ይህንን አቁሙ፣ ለዚህ ለሽብርተኝነት የምትሰጡት ገንዘብ ስላቸው እሷ ናት እሷ ናት ብሎ ወደ እሷ አመሩ ወደ ቀጠር ተቆሙበት ነው ያለውና እናም ጠቡም የገረረው ትራምፕ የሪያድ ጉብኝታቸውን ባጠናቀቁ ሳምንት ነው። አጋጣሚ ነውም በሊሆን ወይስ ሌላ? ነጋሽ መሐመድ ነኝ። ችራ አሰማን